ምዕራፍ 7፣ የኑቢያና የአቢሲኒያ ቤተ ክርስቲያን ከአንድ ሺ እስከ አንድ ሺ 600 አመተ ምህረት ምዕራፍ 5 ውስጥ የተመለከትነው ቤተ ክርስቲያን በኑቢያ በአቢሲኒያ እንዴት እንደተመሰረተችና በእስልምና መነሻ ወቅት ከዚያም በኋላ እንዴት እንዳደገች ነው። እነዚህ አብያተ ክርስቲያን ከ700 እስከ 1300 አመተ ምህረት ስለነበሩበት ሁኔታ ብዙ እንደማናውቅ ምዕራፍ አምስት መጨረሻ ላይ አስገዝ አስገዝነናል። ቢሆንም ባለፉት የተወሰኑ አመታት ምን እንደተፈጸመ የሚጠቁሙ አንዳንድ መረጃዎች አሉ። ኖቢያ ግብጽ በ641 ዓመተ ምህረት በሙስሊሞች ከተወረረች በኋላ በደቡብ ግብጽና በኖቢያ መካከል ድንበር ተከለለ። በ650 ዓመተ ምህረት አካባቢ በግብፅና በዶንጎላ ኖቢያውያን መካከል የተፈረመ ስምምነት ነበር። በዚህ ስምምነት መሠረት ኖቢያውያን የግብፅን የድንበር ከተሞችን መዝረፋቸውን ካቆሙ አረቦች ደግሞ ኖቢያውያንን ላይተናከሏቸው ተዋዋሉ። ይህ ስምምነት ለ600 ዓመታት ተግባራዊ ሆኖ ቆይቷል። በእነዚህ ዓመታት ክርስትና የኑቢያውያን እምነት ነበር። በአንድ ሺህ ዓመተ ምህረት አካባቢ ኖቢያውያን በሙስሊሞች ወራሪዎች ይጠቁ ጀመር። ከዚህ ጊዜ በፊት አልፎ አልፎ ግጭቶች ቢኖሩም ከአንድ ሺህ ዓመተ ምህረት በኋላ ግን እያየሉ መጡ። በክርስቲያን ኖቢያውያን ላይ ከካይሮ ራቅ ባሉት አካባቢዎች በሚኖሩት እስላም ገዢዎች ከሚደርስባቸው ይልቅ ከዘላን የአረብ ነገዶች የሚሰነዘርባቸው ማስፈራራት የከፋ ሆነ። እነዚህ ዘላኖች በጊዜው የነበረው አስተዳደር በሚገባ የማይቆጣጠራቸው ስለነበሩ ቀስ በቀስ ወደ ሀ ወደ ላይኛው ግብጽ ዘለቁ። በመጨረሻም የኖቢያ መከላከያ ኃይል በተዳከመ መጠን ከታራክት ወደተባለው ክልልና ከዚያም አልፈው ገቡ። ስለዚህ በአንድ ሺህ ዓመተ ምህረት ሰሜን ኑቢያ ውስጥ የነበሩ አብዛኛዎቹ ሰዎች ከዘላን አረቦች ጋር በነበራቸው ግንኙነት የተነሳ ሰለሙ። በአንድ ሺህ ዓመተ ምህረት በኑቢያ ሁለት ዋና ዋና መንግስታት ነበሩ። በስተ ሰሜን ከግብፅ ወሰን አንስቶ መራዌ እስከ ተባለው ደቡብ ወሰን ድረስ የተዘረጋውና ማኩራ እየተባለ ጠራ የነበረው መንግስት ሲኖር ዋና ከተማውም ዶንጎላ ይባል ነበር። ሌላው መንግስት ከማኩራ ደቡብ የሚገኘውና አልዋ በመባል የሚታወቀው ሆኖ ዋና ከተማው ሶባ ይባል ነበር። ሶባ ታላላቅ ገዳማት፣ በወርቅ የከበሩ አብያተ ክርስቲያንና ለእነዚህ የተሟላ ገጽታ የሰጠችው የአትክልት ስፍራዎች ያሏት ውብ ከተማ እንደነበረች እብን ሳሊም በተባለ ሰው ተገልጧል። የአገሪቱ ሕዝቦች በእስክንድሪያው ፓትሪክ የተሾሙ ጳጳሳት የነበሯቸው ክርስቲያኖች ሲሆኑ ወደ ራሳቸው ቋንቋ በተረገሟቸው የግሪክ ሥነ ጽሑፎች ይጠቀሙ ነበር። የኑቢያ አብያተ ክርስቲያን በ12ኛው መቶ ክፍለ ዘመን ጠንክረው የሚቆዩ ይመስሉ ነበር። ማኩራ ውስጥ ብዙ አብያተ ክርስቲያንና ገዳማት ነበሩ። አልዋ ውስጥ ደግሞ ከአራት መቶ በላይ አቤተ ክርስቲያን እንደነበሩ ይነገራል። በኑቢያ ክርስትና ላይ የመጀመሪያው የከፋ ፍርሃት የተከሰተው በ1275 ዓመተ ምህረት ነው የማኩራዋና ከተማ ደንጎላ በግብጻውያን የተያዘችው ያን ጊዜ ነበር። ግብጻውያን እነርሱን የሚደግፍ ንጉስ ዙፋኑ ላይ እንዲቀመጥ አደረጉ። ያ ጥገኛ የሆነ የመጀመሪያ ንጉስ ምናልባት ክርስቲያን ሳይሆን አይቀርም። የመጀመሪያው ንጉስ ሙስሊም ስለመሆኑ እስከ 1316 አመተ ምህረት ድረስ የሰማነው ነገር የለም። ህዝቡ ያኔም ክርስቲያን ነበር። የማኩራን መንግስት በእጁ ያደረገው እስልምና በቀላሉ በረታ። ክርስቲያኖች በ15ኛው ክፍለ ዘመን የመጨረሻ አመታት ማለትም በ1480 ዓመተ ምህረት አልዋ ይገኝ የነበረው መንግስት አባላት በሆኑትና ፈንግ በተሰኙ ህዝቦች ይፈተኑ ጀመር። የፈንግ ህዝቦች በ1504 ዓመተ ምህረት ሶባን በወረራ ይዘው አዲስ ዋና ከተማ መገንባት ጀምረው ነበር። የኑቢያ ክርስቲያኖች ከ1275 እስከ 1600 ዓመተ ምህረት ባለው ጊዜ በሙስሊሞች እስራት ወይም በሞት የተሰደዱ አይመስልም። ይልቁንም ሕዝቡ አመታትና ዘመናት ባለፉ ቁጥር ከክርስትና ወደ እስልምና የተለወጠ ነው የሚመስለው። በኑቢያና በኢትዮጵያ ክርስቲያኖች መካከል ብዙ ግንኙነት እንዳልነበረ ሊታወስ ይገባል። ከዚሁ ጋር በኖቢያ ክርስቲያኖች ዙሪያ ያሉት ሁሉ አረማውያን ወይም ሙስሊሞች ነበሩ። ኑቢያውያን ከግብጽ ኮፕቲክ ክርስቲያኖች ጋር አንዳንድ ግንኙነቶች የነበራቸው ቢሆንም እምነታቸውን ጠብቆ ለማቆየት ከውጭ ዓለም የሚያስፈልጋቸውን እውነተኛ እርዳታና ማበረታቻ አላገኙም። ስለሆነም ከክርስትና ወደ እስልምና የሚደረገው ለውጥ አዝጋሚ ቢሆንም በአስራ ሰባተኛው መቶ ክፍለ ዘመን የኑቢያ ቤተ ክርስቲያን የሞተች ትመስል ነበር። የኑቢያ ቤተ ክርስቲያን አሁን ባትኖርም በአፍሪካ ቤተ ክርስቲያን ታሪክ ውስጥ ተገቢ ስፍራ ልንሰጣት ይገባል። ከቀረው ክርስቲያናዊ ዓለም ጋር እጅግ አነስተኛ ግንኙነት በነበራት ጊዜ ቤተ ክርስቲያኒቱ ከአንድ ሺህ ዓመታት በላይ ህልውናዋን ጠብቃ ኖራለች። ምንም እንኳን በሙስሊም ህዝብ የተከበበችና ከፍተኛ ተጽዕኖ የነበረባት ብትሆን ጠንካራ መሠረት ስለነበራት ለብዙ ዘመን ዘመናት ልትጸና ችላለች። አቢሲኒያ፣ ኑቢያ ውስጥ የነበሩት የክርስቲያን መንግስታት ከ600 እስከ 1200 ዓመተ ምህረት በነበረው ጊዜ በዘላን ግብፃውያን ሙስሊሞች ፈተና ገጥሟቸው ነበር። አብሲኒያ ግን በዚህ ጊዜ የሙስሊሞች ጉዳይ እምብዛም አላስጨነቃትም። ለመካከለኛው ዘመኒቱ ኢትዮጵያ እውነተኛ አደጋ የመጣባት ከሰሜን ሙስሊሞች ሳይሆን በደቡብ ከሚገኙ አረማውያን ነበር። ስለዚህ ጉዳይ የምናውቀው ዝርዝር ነገር የለም። አንድ ከጥፋት የተረፈ ደብዳቤ አለ። ያውም በአስረኛው መቶ ክፍለ ዘመን መጨረሻ ላይ አንድ ኢትዮጵያዊ ንጉሥ ለኖቢያው ንጉሥ ጆርጅ የጻፈው ሲሆን ጎረቤቱ በሆነ አረማዊ መንግስት ተወሮ በመጥፋት ላይ ስለነበረው መንግስት አሳዛኝ ታሪክና ጉዳት የሚገልጥ ነው። ኢትዮጵያውያን መንግስታቸውን እንደገና ለመገንባት ለሁለት መቶ ዓመታት ተኩል ታገሉ። ይህ ተግባር እጅግ ከባድ ነበር። የንጉሱ ጥረት ባይሳካ ኖሮ ምናልባት ክርስትና ከብዙ ዓመታት በፊት ከኢትዮጵያ ይጠፋ ነበር። ነገስታቱ ፖለቲካዊ መንግስት ለመገንባት በሚጥሩበት ጊዜ የኮፕቲክ መነኮሳትና ባህታውያን ደግሞ በህዝቡ መካከል ቤተ ክርስቲያንን ያነጹ ነበር። የዛጉዌ ሥርወ መንግሥት ነገሥታት የኢትዮጵያ ኮፕቲክ ክርስቲያኖች እስከ ዛሬ የሚጠቀሙባቸውን ከድንጋይ የተፈለፈሉ የሮሃ አብያተ ክርስቲያን ያነጹት ያኔ ነው። ይህ መንግሥት በአስራ ሁለት ሰባ ዓመተ ምህረት ወሰኑን እያስፋፋ የአማራ፣ ላስታ ጎጃምና ዳሞት ጠቅላይ ግዛቶችን ከክልሉ ቀላቀለ። መንግስቱ እጅግ እየሰፋ ስለሄደ ማዕከሉን ቀድሞ ከነበረበት ከሰሜኑ የትግራይ ጠቅላይ ግዛት ወደ አማራው ክልል አዘዋወረ። በዚህ ሁኔታ ኢትዮጵያውያን ከ980 እስከ 127 ዓመተ ምህረት በነበረው ጊዜ በአስተደቡብ የሚገኙትን አረማዊ መንግስታት ድል በማድረጉ ተግባር ተጣምደው ሳለ ሙስሊሞች በቀይ ባህር ዳርቻ ያስፋፉ ጀመር። ስለዚህ በ13ኛው መቶ ክፍለ ዘመን መጨረሻ አካባቢ ኢትዮጵያውያን በሙስሊሞች አማካኝነት ከባህሩ በመለያየት ላይ መሆናቸውን ተገነዘቡ። በ በ1270 ዓመተ ምህረት አዲስ ንጉስና አዲስ ስራው መንግስት ተመሰረተ። ይህ አዲስ ንጉስ ከሙስሊሞች ጋር ውጊያ ስለጀመረ ከእርሱ በኋላ የተነሱት ነገስታት በ14ተኛው መቶ ክፍለ ዘመን ሙስሊሞችን ተቋቁሟቸው ነበር። ይህ አዲስ ንጉስ ኢትዮጵያን የክርስትና መሪዎች መሪዎችን ስለ ክርስትናና ስለ ቤተ ክርስቲያኖቻቸው ይበልጥ እንዲያነቡና እንዲጽፉ አበረታታቸው። እንደገና ኢትዮጵያውያን ለጽሁፎቻቸው የራሳቸውን ግዕዝኛ በመጠቀም ጀመሩ መጠቀም ጀመሩ። በዚህ መንገድ ማንበብና መጻፍ የተማሩት ሰዎች ቅዱሳት መጻሕፍትንና በቤተ ክርስቲያን የተጻፉ መጻሕፍቶችን ይረዱ ይረዱ ነበር። በ15ኛው መቶ ክፍለ ዘመን አጋማሽ ላይ በጠረፋው የነበሩ ሙስሊሞች ኢትዮጵያን ይፈታተኗት ጀመር። ዘረ ያዕቆብ በ1434 ዓመተ ምህረት ነገሰ። ይህ ንጉስ ሙስሊሞች ኃይላቸውን በዚህ አኳን ማጠናከራቸውን ከቀጠሉ የአቢሲኒያን ክርስቲያኖች በሙሉ እንደሚያጠፋዋቸው ተገነዘበ። መንግስቱን የሚያድንበትን ብቸኛ መንገድ የአውሮፓ ክርስቲያኖችን እርዳታ በመጠየቅ መሆኑን ስለተረዳ ይህንኑ ለማድረግ ወሰነ። በዚሁ መሰረት እርዳታ በመጠየቅ ወደ ሮማው ልቀ ጳጳሳት ደብዳቤ ላከ። ያኔ ፖርቱጋሎች ወደ ህንድ የሚወስደውን የባህር መንገድ ገና ስላላገኙት የሮማው ልቀ ጳጳስ ንጉስ ዘሪያ ያዕቆብን የሚረዳበት ቀላል መንገድ አልነበረውም። ያም ሆኖ ንጉሱ ሙስሊሞች ወደፊት እንዳይገፉ ገጥቷቸው ነበር። ኢትዮጵያውያን ክፉ ጊዜ የገጠማቸው በልብነ ድንግል ዘመነ መንግስት ከ1508 1540 ዓመተ ምህረት ነው። በ16 ኛው መቶ ክፍለ ዘመን መጀመሪያ አንድ ሶማሊያዊ የሙስሊሞች አለቃ ኢትዮጵያን ወረረ። ወራሪው በባህር ዳርቻ ከነበሩ የአረብ ነጋዴዎች ባገኘው የጦር መሳሪያ ኢትዮጵያውያንን ድል አደረገና አብዛኛውን የሰሜን ኢትዮጵያ ክፍል፣ አክሱምን ሳይቀር ያዘ። ቤቶችንና አብያተ ክርስቲያናትን አቃጠለ። ይህ ወረራ ከፍተኛ ውጤት ማግኘቱንና በአወራሪው ምክንያት ከአስራ ዘጠኙ ሰው ከአስራ ዘጠኙ ሰው ወደ እስልምና የተለወጠ መሆኑን የአብሲኒያ ዜና መዋዕሎች ይናገራሉ። አያሌ ሰዎች ወደ እስልምና ቢለወጡም በእምነታቸው የጸኑና አጼ ልብነ ድንግል ለ15 ዓመታት ባደረገው ጋር የረዱት ብዙ ኢትዮጵያውያንም ነበሩ። አጼ ልብነ ድንግል ያለ በቂ የጦር መሳሪያ ሶማሊያውያንን የጎሳ መሪ በቀላሉ ሶማሊያዊውን የጎሳ መሪ በቀላሉ ድል እንደማያደርገው በመገንዘብ ፖርቹጋሎችን እርዳታ ጠየቀ። መገናኛቸው አስቸጋሪ ከመሆኑና ጉዞው አዝጋሚ ከመሆኑ የተነሳ አራት መቶዎቹ የፖርቱጋል ወታደሮች ኢትዮጵያን ለመርዳት የደረሱት በ1541 ዓመተ ምህረት ነበር። ያኔ ንጉስ ልብነ ድንግል ሞቷል። ነገር ግን ዙፋኑን ከርሱ የተረከበው ንጉስ ገላውዴዎስ ከሙስሊሞች ጋር ውጊያ ቀጥሎ ነበር። በ1543 ዓመተ ምህረት የሶማሌው ወራሪ እስኪገደልና የቀረው የአቢሲኒያ ክፍል በክርስቲያኖች እጅ እስኪገባ ድረስ ኢትዮጵያውያንና ፖርቱጋሎች ከሙስሊሞች ጋር ብዙ ጦርነቶችን አድርገዋል። የኢትዮጵያ ኮፕቲክ ቤተክርስቲያን በተፈለገ ጊዜ በደረሰው የፖርቹጋሎች እርዳታ በሙስሊሞች ከመደምሰስ ዳነች። አስራ ስድስተኛው መቶ ክፍለ ዘመን ለአፍሪካ የወንጌል ስራ አዲስ ሙከራ የተጀመረበት ጊዜ ስለሆነ በአፍሪካ ቤተ ክርስቲያን ታሪክ እጅግ ጠቃሚ የነበረውን ጊዜ ወደ ማጠቃለሉ ተቃርበናል። አስራ ስድስተኛው መቶ ክፍለ ዘመን ላይ ቆም ብለን የአፍሪካን የ1500 ሺ ዓመታት የክርስትና ታሪክ ወደ ኋላ ስንመለከት ክፍለ ሀገሪቱ አህጉሪቱ ውስጥ አብያተ ክርስቲያን እንደነበሩ እንገነዘባለን። የግብጽ ኮፕቲክ ቤተ ክርስቲያን በሙስሊሞች የተከበበች ብትሆንም በአብዛኛው የግብጽ ክፍል በመስራት ላይ ነበረች። የአብሲኒያ ኮፕቲክ ቤተ ክርስቲያን ደግሞ የእስልምናን የመስፋፋት ወረራ ተቋቁማ ታላቅ በሆነችው ምድር ክርስትናን ለማቀየት ይችላለች። ይህም ቢሆን እነዚህ ሁለት ብሄራዊ አብያተ ክርስቲያን በ16ኛው ክፍለ ዘመን ያደረጉት ነገር ቢኖር ስፖቻቸውን መከላከልና መጠበቅ ነበር። በምድራቸው እምነታቸውን በመከላከል ተግባር ተወጥረው ስለነበር ወንጌል ወዳልደረሰባቸው የአፍሪካ ክፍሎች ለመጓዝ ፍላጎቶች ቢኖራቸውም አልቻሉም። በአጉሪቱ ሌሎች ክፍሎች ወንጌልን ለማዳራስና ክርስትና ለማስፋፋት እንደ ፍሬምናጦስና ሎንጂነስ ያሉ አዳዲስ ሚስዮናውያን አስፈልገው ነበር። ይህ ሆነና በ16ኛው መቶ ክፍለ ዘመን በአዲስ አቅጣጫ ክርስትና ወደ አፍሪካ ይመጣ ጀመር። በአፍሪካ ቤተክርስቲያን ታሪክ ውስጥ ይህ እድገት እንዴት እንደተከናወነ እንደተከናወነ ከጥቂት ገጾች በኋላ እንመለከታለን። ጥያቄዎች አንደኛ፣ የኑቢያ ሁለት ክርስቲያናዊ መንግስታት እነማን ነበሩ? ሁለተኛ፣ የግብጽ ሙስሊሞች የማኩራን ዋና ከተማ የያዙት መቼ ነው? ሶስተኛ፣ ሙስሊሞች የኢትዮጵያን ንጉስ ያጠቁት በየትኛው አቅጣጫ ነበር? አራተኛ፣ አጼ ያቆብ እርዳታ የጠየቀው ከማን ነበር? አምስተኛ በ16ኛው መቶ ክፍለ ዘመን ፖርቹጋል የኢትዮጵያን ንጉስ የረዳችሁ እንዴት ነበር?